በአማራ ክልል አዊ ዞን ዚገም ወረዳ ቅላዥ ከተማ ነዋሪዎች ያነሱት የመሠረተ ልማት ጥያቄ ለረጅም ዓመታት ሊመለስላቸው ባለመቻሉ የዞን አመራሮችና የጸጥታ ኃላፊዎችን ፖሊስ ጣቢያ ታስረው እንዲቆዩ አድርገዋል። ነዋሪዎቹ ከፍተኛ የክልል ባለሥልጣናት መጥተው እስከሚያነጋግሩን አመራሮቹን አስራችሁ አቆዩልን ብለው በአደራ የሰጡት ለፖሊስ ነው። ነገር ግን ፖሊስ በድብቅ እንዲወጡ አድርጎብናል ብለው ከፖሊስ ጋር በተፈጠረ ግጭት አራት ሰዎች ቆስለዋል። ምንም የመብራት አገልግሎት የሌለባት ብቸኛዋ የአዊ ወረዳም ብሔረሰብ ዋና አስተዳዳሪ የሕዝቡን ጥያቄ እኛም እንጋራለን ይላሉ። በአመራሮቹ ላይ የተወሰደውን እርምጃ ግን አግባብነት የለውም ሲሉ ኮንነውታል። ጽዮን ግርማ ነች ያዘጋጀችው መላከ ሕይወት ሀብተ ማርያም አላምረው የዚገም ወረዳ ቤተ ክህነት ስራ አስኪያጅ ናቸው። በወረዳው ቅላሽ ከተማ ቅዳሜና እሁድ ከተፈጠረው ግጭት ቀደም ብሎ የነበረውን ታሪክ ለአሜሪካ ድምፅ በስልክ አብራርተዋል። ተደጋጋሚ ህዝቡ እየጠየቀ ነበረ ምላሽ ያላገኙ አሉ። እንግዲህ ወረዳው በጣም ምርታማ ትርፍ አምራች ለክልል ለዞን፣ አሳልፎ እስከ ሌላ ሀገር የሚመግብ የበርበሬ ጤፍ፣ ልዩ ልዩ ምርቶችን የሚያመርት ሀገር ነው። ስለዚህ ወረዳው ከተቋቋመ ጀምሮ ድሮም ምንም አይነት የመብራት አገልግሎት የለውም። በዞናችን ዘጠኝ የገጠር ወረዳዎችና ሶስት የከተማ አስተዳደሮች አስራ ሁለት ወረዳዎች አሉ ከነዛ ሁሉ አስፋልት የሌለው መብራት ፈጽሞ የሌለው በአማራ ክልል ካሉት ወረዳዎች ብቸኛው ጨለማ ወረዳ ነው ያወረዳ እና በዛ ምክንያት አስፋልትም ይፈቀድልን፣ መንገድ መብራትም እንደ ሌለው ሀገር እንጠቀም በሚል ያው ተደጋጋሚ ለረጅም ዘመናት ሲጠይቅ የነበረ ህዝብ ነው። ሰሞኑን ወደ ክልል የተደራጀ አራት መኪና ህዝብ ሂዶ የመሰረተ ልማት ጥያቄ ሲያቀርብ ያው ጥሩ የሆነ ምላሽ አላገኙም። መብራት ጨርሱን ሆነ የሌለው አጨርሶ ለዘመናት ምንም መብራት የለም። በቃ ስልካችሁን በምን ቻርጅ ታደርጋላችሁ? ጄኔሬተር ነው። በከተማ አጠቃላይ በወርዳ ዋና ከተማና በገጠር ከተሞች ሁሉም በጄኔሬተር ነው። እና ሰሞኑ ሰዎች ታሰሩ ሲባል ችግር ተፈጠረ ሲባል ሰላሳ ደቂቃ ለአርባ ደቂቃ ብልጭ ያደርጋሉ። ከዛ በኋላ መልሰው ያጠፉታል። አሁን መብራት የለም። መስመሩ አለ። መስመሩ ተዘርግቷል እና እያንዳንዱ የመንግስት ሴክተር ራሱ ጄኔረተር ገዝቶ አንዳንዱ ይጠቀማል። አንዳንዱ በእጅ ነው። ራሱ የፖሊስ ምርመራ የሚያጣሩት በእጃቸው ነው። ፍርድ ቤት፣ ሁሉም ነገር እየተሰረል በጅ ነው እና ወጣቶች ስራ የስራ እድል ፈጠራ ጋራጅ፣ የተለያየ በቴክኒክ ንማ የሰለጠኑ ስራ ለመፍጠር መብራት ወሳኝ ነው። ይህን እስካላገኘን እኛ ጣሰንታችን ምንድን ነው የሚል ተስፋ ወደ መቁረጥ ነው ወጣቱ እየገባ ያለው። ምን ያህል ጊዜ ሆነው ይሄን ቅሬታ ስታቀርቡ ስትሄዱ ስትመለሱ፣ ምን ቀን አለው በየአመቱ ሁለቴ፣ ሶስቴ፣ አራቴ ሁለት መኪናም ሶስት መኪናም ይሞላን ክልልም ሂደናል፣ ፌዴራል መብራት ሀይል ላሱ ሁለት አውቶቡስ ሞልተን ባለፈው አመት ሂደናል። እንደገና በልዩ በኮሚቴ ተደራጅቶ እስከ ጠቅላይ ሚኒስትር ቢሮ ድረስ ባለፈው አመት ክረምት ላይ ሂደን ቱር የቻለ ከሳብስቴሽን ብሬከር ያስፈልገዋል ሲባል የዛሬ አመት ያስፈቀድ ነው። ብሬከር ሰሞኑ ችክችክ ሲነስልክ ልክ በአመቱ ወደ ሳብስቴሽን ቦታ ሄደ አሉ። አረብ ሐሙስ አካባቢ በዚህ የመሰረተ ልማት ችግር የተማረሩ የአካባቢው ነዋሪዎች ማክሰኞ ዕለት ባህር ዳር ወደሚገኘው የክልሉ መንግስት ጽህፈት ቤት አቤቱታ ለማቅረብ ሄደው ባገኙት ምላሽ ባለመደሰታቸው ቅዳሜ ዕለት ወደ ከተማው የመጡ የሚጠጡ የጸጥታ ኃላፊን ጨምሮ አራት የዞኑ አመራሮች ፖሊስ እንዲያስር አድርጓል ብለውናል። ያነጋገር ናቸው የከተማው ነዋሪዎች። ለደህንነቴ ስለምሰጋ ስሜ አይጠቀስ ያለ አንድ ነዋሪ በስልክ የተፈጠረውን ለአሜሪካ ድምፅ ሲናገር ቅዳሜ ጠዋት ነው የተፈጠረው። ከዘን የመጡ አመራሮች ነበሩ፣ አራት አመራሮች። እነሱ ሊያወያዩ ሲመጡ ቀጥታ ህዝቡ መግባት አለባችሁ እናንተ፣ ተደጋጋሚ አመልክተናል ችግራችን እየፈጣችሁ ስላልሆነ በቃ እናንተ እስር ቤት መግባት አለባችሁ። የበላይ አካል መጥቶ ማወያየት አለብን በሚል ህዝቡ ወጣቱ አጠቃላይ ህዝቡ ባለው እስር ቤት እንዲቆየ የማድረግ ስራ ተሰርቶ ነበረ። ስለዚህ እነሱን ሰው በኃይል ነው ወደ ፖሊስ እንዲገቡ ያደረጋቸው። በመቱ አዳራሽ አመራሩን ይሰበስቡታል። በዛም ሰዓት ወጣቱም ህዝቡን ተሰብስቦ ሄዶ በቃ ስብሰባውን አቋርጡትና ወደ አራት ወደ አምስት እዚ ላይ ሰው እየታረደ እየወደቀ በምንድን ነው እዚህ የምትሰበስቡት? በቃ የኛም ችግር አዳምጡ እኛም ነው አዳመጥ ከፈለጋችሁ አሁን ቀጥታ ወደ ፖሊስ የሚቀዳዳ ግቡ ህጋዊ ሁኑልን የሚመለከት አካል መጡ አዋዩን ከዛ ውጪ ሌላ ውስጥ እንገባለን በሚል ወጣቱ ሲናገር፣ እነሱም ፈቃደኛ በመሆን ቀጥታ ወደ ፖሊስ ጣቢያ ሄደው ነው የገባው። ከዛ በኋላ ምን ሆነ? ከዛ በኋላ ወጣቱ ምንድን ያደረገው እናንተን ልንጎዳ አይደለም፣ በቃ እዚህ ቆዩ እናንተን የሚመለከት እናንተን ደውሉ ከክልልም ከተለያየ ቦታ የሚመለከተው አካል ይምጣና ችግራችን ይስታለን ብሎ ተግባብተው ከተለያዩ በኋላ በስንት ሰዓት እንደሆነ ባልታወቀ ቲንክ እስከ ስድስት እስከ ሰባት ወጣቱ እንደነበረ ነው እዛ እየነገሩ ነበረ። ስምንት ሰዓት አካባቢ ከፌዴራል አራት መኪናዎች መጥተው ይዘዋቸው ቀጥታ ወጣው ሂደዋል፣ ወደ እንጅባራ ነው። ከዛ በኋላ ጠዋት ነው ወጣቱ ሂዶ ሰዎቹ አለመኖሪያቸውን ካወቀ በኋላ ለምንድን ነው እነዚህ ሰዎች የላካችኋቸው ለምንድን ነው በሚል አለመግባባት ተፈጥሮ፣ ያው ከፖሊስ ቀጥታ ተተኩሶ አራት ልጆች እንዲመቱ የተደረገ ነዋሪዎቹ እንደሚሉት አመራሮቹ ሌሊት ወጥተው እንዲሄዱ በመደረጉ ጠዋት ወጣቶች ሲመጡ ከፖሊስ ጋር ተጋጭተዋል ነው። በዚህም አራት ሰዎች በጥይት ተመተው ሶስቱ ባህር ዳር ሆስፒታል፣ አንዱ ደግሞ ቻግኒ ሆስፒታል ለተሻለ ሕክምና ተልከው በመታከም ላይ ይገኛሉ ተብሏል። መላከ ህይወት ሀብተ ማርያም አመራሮቹን ማሰሩ ከህግ አኳያ ተገቢ ባይሆንም፣ ሁኔታውን ለማረጋጋት ግን እኛም ሽማግሌም ገብቶበት ወጣቶቹን መክረን ሰላም ለመፍጠር ጥረት አድርገን ነበር፣ ፖሊሶቹ ቢታገሱ ጥሩ ነበር ብለዋል። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አየን ብርሃን በበኩላቸው የከተማው ህዝብ የመሰረተ ልማት ጥያቄ የእኛም ጥያቄ ነው፣ ከውይይት ባለፈ ምንም የተገኘ ለውጥ የለም ብለውናል የሚያነሱት ትክክል ነው። ከአሁን በፊት የመብራት ጥያቄ መሰረት አድርጎ መንግስት ፖል ዘርግቷል ረጅም አመት ያስቆጠረ ያ ፖል አክቲቭ ሆኖ አገልግሎት መስጠት አልቻለም። አንዳንዴ ከመምጣት ባሻገር ወረሰቡ አገልግሎት እያገኘ ባለመሆኑ ቅሬታውን ሲያነሳ ቆይቷል። የወረዳው አመራር፣ የዞን አመራር በየጊዜው የክልል አመራርም አጀንዳ ያደርገዋል ሲል ነገር ግን የስሚት ችግር አለበት ከማለት ባሻገር ቶሎ መስጤ መስጠት አልቻሉ። አሁን ሰሞኑን ብሬከር አዲስ መንገድ ገብተው አስገብተዋል። ገና እስካሁን ድረስ መፍትሄ ያላገኘ ጉዳይ ነው፣ አገልግሎት ያለመስጠት ነው። ኦልሞስት ምናልባት የማያገኝ ወረዳ ነው ሆኖ ያለው። ያ ቅሬታ ውስጥ ለውስጥ ብዙ ጊዜ እስከ ፌደራል ድረስ እንቀን ሂደናል፣ እስከ ክልል እነሱ የሚሄደዋል። ከፌደራል የተለያዩ አካላት የሚሄደው መፍትሄ ያለማግኘት ችግር አለ። ይህንም ይፈታላቸዋል ከማለት ተጥኖ ቴክኒካል ቡድኑ ተቋቁሞ ችግሩን ለይቶ ህዝብ ያነሳው ነገር ትክክል ነው በማለት አፕሪሼት ከማድረግ ውጭ መፍትሄ ውስጥ ባለው ችግር አንዱ ቅሬታ ሆኖ የተነሳው ይሄ ነው። አቶ አየን አያይዘው እንዲህ ያሉ የልማት ጥያቄዎች ቶሎ ቢመለሱ ጥሩ ነው። ለመብራት ኃይል ምላሽ እንዲሰጠን ተደጋጋሚ ጥያቄ በደብዳቤ አቅርበናል፣ ግን ምላሽ ማግኘት አልቻልም ብለዋል። በአመራሮቹ ላይ የተፈጠረውን በተመለከተ የአንድ ቀን ችግር ነው። አሁን አመራሮቹ ተለቀዋል። ከዛ በኋላም ከጸጥታ መዋቅር የተካተተበትና የተውጣጣ ቡድን ወደ አካባቢው ተልኮ ዛሬ ውይይት ተጀምረዋል ብለዋል። ለአሜሪካ ድምጽ ጽዮን ግርማ Washington DC.